አድኅነነ እግዚኦ አድኅነነ አምላክነ አድኅነነ እግዚኦ አድኅነነ አምላክነ ዛዳንካ ለነነዌ ሀገር በትንብልና ትንብልና ሳልከ ዛዳንካ ለነነዊ ሃገር በትንብልና ትንብልና ሳልክ